የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። እንደ አባት እንድቆጥራቸው ያደረገኝ ለሀገራቸው የነበራቸው ፍቅር ምንጊዜ የምማረሳው ጉዳይ ነው። ያጣ ነው። ትልቅ ሰው ነው። ሀገራችን በማይሆን እየተያዘ ተቸገር። ኮሎኔል መንግስቱን መቶ አለቃ ነበር። ስራውን ይወዱለት ነበር። ያልወደዱት ስልሳ ሰዎች በአንድ ሌሊት ህግ አልባ በሆነ መንገድ እነዚህን ሰዎች ሲገላቸው በጣም ደስተኛ አልነበሩም። እድሜ ልክ ለአገር አደራ የተኖረ ህይወት እንደምን ይታወሳል? ለመልሱ የቀረቡ እንግዶች ናቸው ናቸው የሰማችኋቸው። በቅርቡ ከዚህ ዓለም በሞት የተለዩትን ኮሎኔል አስናቀ እንግዳን ሕይወትና ሥራ ለመዘከር በተሰናዳ ዝግጅት ከተሰሙ ድምጾች ውስጥ ናቸው። የምትጓዝበት ጉዞ ነው ወሳኙ ነገርና እሱን ማሻሻል ለማድረግ ደግሞ ብዙ ጥረቶች ያስፈልጋሉ። እይታ እንዲያድግ የተመስጦ ደረጃ ነው። ወደ ራስ ጋር ስትቀርብ ያኔ ከሰው ጋር ትገናኛል እና በእርግጥ የአድማጭነት ደረጃችንም እንዲያድ ጥረት ደግሞ የበለጠ ያስፈልጋል ብዬ አስባለሁ። መቼም በቻልኩት መጠን ደሞ አሁን አቅሜ የፈቀደ መጠን ሞክሬያለሁ። የሚቀጥለውን ደሞ እግዚአብሔር ደሞ ይርዳል። ከቴዎድሮስ ካሳሁን ወይም ቴዲ አፍሮ ጋር ለተጀመረው ወግ ቀጠሮ የተሰጠበት ቀሪ ቃለ ምልልስ ተመልሰዋል። ስለ ህይወት፣ ሙዚቃ፣ ዝንባሌ፣ የነገ መንገዶችና ተስፋዎች ሀሳብና ትኩረት በወጋችን በፊናቸው ትኩረት ይደረግባቸዋል። ከዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት መስራችና አዲሶቹ አመራር አባላት ጋር የጀመርነው ውይይት ዛሬ ሊቋጭ፣ የአዲስ አበባው የድምፅ መስኮስ ሲከፈትም ንጉስ አክሊሉ ለሰንበት ካለው ጥንቅሩ ጋራ ብቅ ይላል። የእናንተን የአድማጮቻችን ድምፆች ጨምሮ ሌሎች ቅንብሮችም ይዘናል። ጤና ይስጥልኝ። እንደምናመሻችሁ እንደምንሰነ በታችሁ ክብራትና ክብራን አድማጮቻችን ከእሁድ ሰኔ 11 2009 ዓ.ም የራዲዮ መጽሔት ልዩ ልዩ ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደ ነን። ንጉሡ ታምሬ በምሽቱ አየር የሚናኙትን የእሁድ ድምፆች ያዋድድልናል። እሁድ ከሆነ ዕለቱ የራዲዮ መጽሔት ነው ሰዓቱ። አንዱን ቢዘል በሳምንቱ የሰዓቱ የዓለም ዜና ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። የአባቶች ቀን ለምታከብሩ ሁሉ እንኳን ለአባቶች ቀን አደረሳችሁ። በስቱዲዮ ቴክኒሺያኑ ጀስቲን ትዋይት አብሮኝ ይገኛል። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ደቡባዊ ሶማሊያ ባኮል ክልል ውስጥ በአልሸባብ እና በሀገሪቱ ጦር መካከል ትናንት በተካሄደው ውጊያ ቢያንስ አምስት ሰው ተገድሎ ሌሎች 12 መቁሰላቸውን የመንግስቱ ባለስልጣናት አስታወቁ። ጥቃቱን በመንግስቱ የጦር መደብ ላይ የከፈቱት ታጣቂዎች መሆናቸውን ባለስልጣናቱ ለቪኦኤ ገልጸዋል። በውጊያው የጠፋ የሲቪል ህይወት ባይኖርም ከተገደሉት መካከል የሁለቱንም ተዋጊዎች አስከሬኖች ማየታቸውን እማኞች ተናግረዋል። በሌላ በኩል ደግሞ ከሞቃዲሾ በስተ ሰሜን ከምትገኘው በለድ ወይኒ ከተማ አቅራቢያ የሚኖሩ ጎሳዎች ቢያንስ ለሃያ አምስት ሰው መገደል ምክንያት የሆኑ የእርስ በርስ ግጭቶቻቸውን ለማብቃት ተስማምተዋል። የሀሮ የጎሳ አባል ይቅርታ የሀዊ የጎሳ አባላት በሆኑት ሀባር ጊዲርና በሐዋልዴ ንዑሳን ጎሳዎች መካከል የተካሄደው ግጭትና ውጊያ ለበርካታ ቀናት ቀጥሎ ብዙ ጉዳት ማድረሱ ታውቋል። እስላማዊ መንግስት ቡድን የከሊፋ መንግሥቴ የሚለው ግዛት ጠንካራ ይዞታ የሆነ ሆና የቆየችውን የኢራቋን ሞሱል ከሽብርና ከሁከቱ ቡድን ይዞታነት ጨርሶ ለማጽዳት የኢራቅ ኃይሎች የፍጻሜ ያሉትን ጦርነት ከፈቱ። በዩናይትድ ስቴትስ የሚመራው የዓለም አቀፍ ጥምረት ኃይል ሌሊቱን የአየር ድብደባ ሲያደርግ ካደረ በኋላ ዛሬ ማለዳው ላይ የመንግስቱ ጦር ሞሱል ላይ መጠነ ሰፊ ጥቃት መክፈቱን ወታደራዊ አዛዦች አስታውቀዋል። አይሲል ከሶስት ዓመታት በፊት የተቆጣጠራትና በኢራቅ ሁለተኛይቱ ግዙፍ ከተማ የሆነችው ጥንታዊቱ ሞሱል የቡድኑ የመጨረሻ ጠንካራ ይዞታ ነች። በከተማይቱ ታሪካዊ ክፍል ውስጥ ወደ አስር ሺህ የሚሆኑ ሲቪሎች ተከበውና መውጫ አጥተው የተጠመዱ ሲሆን የምግብና መድኃኒት እጥረት ታክሎበት ያሉበትን ሁኔታ እጅግ በጣም የከፋ እንዲሆን እንዳደረገው እየተነገረ ነው። ባለፈው ምርጫ ውስጥ ሩሲያ ጣልቃ ስለመግባቷና ከሩሲያ ጋር የተመሳጠሩ የአሜሪካ ዜጎች ስለመኖር አለመኖራቸው ለማጣራት እየተካሄደ ባለው የምርመራ ሂደት ውስጥ በፕሬዚደንት ዶናልድ ትራምፕ ላይ ምርመራ እየተካሄደ አይደለም ሲሉ ጠበቃቸው ዛሬ አስታወቁ። ይሁን እንጂ ፌዴራሉ የምርመራ ቢሮ ምርመራ እያካሄደብኝ ያለው የቀድሞውን የመስሪያ ቤቱን ዳይሬክተር ጄምስ ኮሜን በማባረሬ ምክንያት ነው ሲሉ ፕሬዚደንቱ ሰሞኑን ባሰራጩት የትዊተር መልእክት ምርመራው እየተካሄደባቸው ስለመሆኑ ፍንጭ ሰጥተው ነበር። ይታወቃል ይሁን እንጂ ጠበቃቸው ኤንቢሲና ሲኤንኤን ለሚባሉት የዜና ተቋማት ዛሬ በሰጧቸው ቃለ ምልልሶች ፕሬዚደንቱ ያንን ይበሉ እንጂ ልዩ መርማሪው ሮበርት መለር አንዳችም ምርመራ እያካሄዱባቸው አይደሉም ብለዋል። ፈረንሳውያን ለፓርላማቸው ምርጫ የመጨረሻ ዙር ዛሬ ድምፅ ሲሰጡ ውለዋል። የአዲሱ ፕሬዚደንት ኢማኑኤል ማክሮን ተራማጅ ፓርቲ ተራማጅ ሪፐብሊክ ፓርቲ ከፓርላማው 577 መቀመጫ አራት መቶውን አሸንፎ ገናና የበላይነት ሳይቆጣጠር እንደማይቀር የፖለቲካ ተንታኞች እየተነበዩ ነው። በብሔራዊው ሸንጎ ውስጥ የመሀልተኛው የተራማጅ ሪፐብሊክ ፓርቲ እንዲህ የገዘፈ አብላጫ ድምፅ መያዝ ፕሬዚደንቱ በዘመቻቸው ወቅት የገቧቸውን ቃሎች ያለ ብዙ ተግዳሮት እንዲያሳኩ እድል ይከፍትላቸዋል ተብሏል። ፕሬዚደንቱ በፈረንሳይ የጠበቁ የስራና የሰራተኛ ማህበራት ህግጋት እንዲሁም በማህበራዊ ዋስትና ስርዓቱ ላይ ሰፊ ማሻሻያዎችን ያደርጋሉ ተብሎ ይጠበቃል። ሚስዮ ማክሮን የአየር ንብረት ለውጥን በመሳሰሉ ዓለም አቀፍ ጉዳዮች ላይ የዩናይትድ ስቴትስ ፕሬዚደንት ትራምፕ ከወሰዱት ከፓሪስ ስምምነት የመውጣት አይነት ውሳኔ በተለየ ሁኔታ የተጠናከረ የተፈጥሮ አካባቢ ጥበቃ እርምጃዎችን እንደሚወስዱም አሳውቀዋል። ዓለማችንን መልሰን ታላቅ እናድርጋት ሲሉም በራሳቸው በፕሬዚደንት ትራምፕ አሜሪካን መልሰን ታላቅ እናድርጋት መፈክር መልእክታቸውን ለአሜሪካ አስተላልፈዋል። ማዕከላዊ ፖርቹጋል ግዛት ውስጥ የተነሳ ሰደድ እሳት ቢያንስ የስድሳ ሁለት ሰው ሕይወት አጠፋ። ብዙዎች የሞቱት መኪኖቻቸው ውስጥ እንዳሉ መሆኑ ታውቋል። ሌሎች 59 ሰዎች ጉዳት ደርሶባቸዋል። የቃጠሎ መንስኤ የተባባሰ የሙቀት ማዕበልና ዝናብ የለሽ መብረቆች መሆናቸው ተነግሯል። የዜናው ሰዓት አበቃ። ወደ አዲሱና ወደ አሉላ ልመልሳችሁ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ሰላም ቪኦኤዎች፣ ለራዲዮ መጽሔት ትሆናችሁ ሲል ያደረሰንን የብራስልሱ ደንበኛችን የያሬድ በላይነህን ግጥም ልንቃኝ ነው አርገን የፍቅር ሰው ይቅርታና ምሕረት በምድራችን ነግሶ ለያይቶ ያቆመን የዘር ቅጥር ፈርሶ አጥር ሳይሆን ድልድይ መሥራትን ተምረን ዛሬን ሳይሆን ነገን እንድናይ ያሻግረን ለትውልድ የሚተርፍ ፍቅር እንዲኖረን እርዳንና ጌታ በደልን እንርሳ። ኢትዮጵያን እንያት ምሕረትን ለብሳ የጦርነት ድግስ የልዩነት ወሬ ፍቅር የሌለበት የአመፅ ዝማሬ አይበጃትምና ለእናት አገሬ። ለጸብ አቀንቃኞች ልብ ስጣቸው ዛሬ እንደ ባቢሎን ግንብ ጥላቻን አፍርሰው ለእኛም ፍቅር ስጠን ሰተንም አንጨርሰው ጸብ ሳይሆን ፍቅራችን ለትውልድ ይድረሰው። ይቅር በለንና አርገን የፍቅር ሰው፣ አርገን የፍቅር ሰው። የሳምንቷን ምርጥ ግጥም ነበር ያደመጣችሁት። ገጣሚውን ቀደም ሲል እንደገለጥነው ያሬድ በላይነህን እናመሰግናለን። አዲሱ ዛሬ ትኖራለህ ብያ አልገመትኩም ነበር። አዎ። ከባድ ነው ለእኔ ዛሬ መጥቻለሁ እንግዲህ ስራም ስላለ ብዙ ጊዜም ማናደርገውን ነው ለስራ መግባትም በሚመችበትና በሚቻልበት አይደለም የመጣኸው ያንተን ውሳኔ የሚያሳይ ይመስለኛል አዘን ላይ ነው ያለኸው ታላቅ ህት ባልደረባቸው መምሳቢያ በዚሁ ሳምንት ነው ከዚህ ዓለም በሞት የተለዩት በዛ ውስጥ ሆነ ነው ወደ ስራ የመጣኸው አዎ ታላቅ የታላቅ ነች እዚህ ሀገር ትኖር ነበረ ኢትዮጵያም ትመላለሳለች ባደረባት የአጭር ጊዜ ህመም ባለፈው ማክሰኞ ጠዋት ከዚህ ዓለም በሞት ተለየች። እንግዲህ አንድ ጊዜ የሆነ ነገር ነው፣ አትመልሰው። ይህም ፕሮግራም ለመቅረጽ ነው ዛሬ የመጣሁት። ከአድማጮች የመለየት አልፈለግም። እርግጠኛ ነኝ የሚወዱን አድማጮች እንደሚያዝኑ፣ እኛ ስናዝን ግን ከወዲሁ እግዚአብሔር ያክብርልኝ ላለሁ ህይወት ይቀጥላል። አሉላ ታረገዋለ የስራውም ጠባይ የሚጋብዝ ቢሆን ቅርብ ነገር ሲደርስ እንሸንፋለን። እና ና አድማጮች እንደሚያከብሩትም የራዲዮ መጽሄት ታዳሚዎች መገኘት ደስ እንደሚላቸውም አምናል። በአዲሱ እግዚአብሔር ቀጠሮ የሰጠንበትን የመታሰቢያ ዝግጅት እናስቀድም። እድሜ ልክ ለአገር አደራ የተኖረ ህይወት እንደምን ይታወሳል ስንል በቅርቡ ከዚህ ዓለም በሞት የተለዩትን የኮሎኔል አስናቀ እንግዳን ህይወትና ስራ ዛሬ እንዘከራለን። በርከት ያሉ ሰዎች ስለሳቸው አነጋግሬያለሁ። እንደ አጋጣሚ እኔ ብቻ ነኝ ያናገርኩት። ብድር ለመመለስ አይደለም፣ አንተ ለብቻ ስላናገር አጋጣሚው። ቀብር ስነ ስርዓቱ በተካሄደበት ጸሎት ላይም ተገኝቼ ስለነበር እንደሚከተለው አቅርቤዋለሁ። ከአባታቸው ከአቶ እንግዳ ገብረ ማርያምና ከእናታቸው ከወይዘሮ ውበቴ ገብረ ሥላሴ በጎንደር ክፍለ ሀገር ደብረ ታቦር አውራጃ አየር ማርያም ደብር በጥር 7 1906 ዓ ም ተወለዱ። ከተወሰኑ ዓመታት ወዲህ ባደረባቸው የጤና መታወክ ምክንያት በሕክምና ሲረዱ ቆይተው እሁድ ግንቦት 21 2009 ዓ ም በመቶ አራተኛ ዓመታቸው ከዚህ ዓለም በሞት ተለይተዋል ኮሎኔል አስናቀ እንግዳ ዜና እረፍታቸውን አጠር ካለ ታሪካቸው ጋር ያረፉ ሰሞን አስተላልፈናል። ለአገራቸው ለኢትዮጵያ ገና ከለጋድሜያቸው ጀምሮ የታገሉት እኒህ አዛውንት አገራቸውን ከጠላት ነጻ ለማውጣት ባደረጓቸው የሞት የሽረት ፍልሚያዎች ተካፋይ ሆነው የኢትዮጵያን ትንሣኤ ካስገኙ አኩሪ የአገር ባለውለታዎች አንዱ መሆን በቅተዋል። የሌሎችን አገር ወዳዶችና ባለታሪኮች ሕይወት እንደምናከብረው ሁሉ የኮሎኔል አስናቀንም ሕይወት የሚያውቋቸውንና የትግል ጓዶቻውን ይዘን በቀጣዩ ዝግጅት ልናከብር ነው። ከኮሎኔል አስናቀ ወዳጆችና የትግል ጓዶች አንዱ የመቶ አለቃ አያልሰው ደሴ ይባላሉ። ለመሆኑ እውቀታችሁ መቼና እንደምን ጀመረ አልኳቸው። ላስናቀ ጋር የተዋወቅ ነው ትግል ላይ ነው። ወደ አርባ አመት ይጠጋል። አልማጭ ሆ በዛም ጭል ጋር ከኢትዮጵያ ዲሞክራሲያዊ ሀገር ወዳዶች ድርጅት ጀምሮ የኢትዮጵያ ዲሞክራሲያዊ አንድነት ግንባር በኢትዮጵያ ሕዝብ አንድነት ንቅናቄ ጭምር እስከ ተመልሶ ሀገር ወዳድ ራሱን እስካቋቋመበት ጊዜ ድረስ እንደገናም በተለያዩ የዲሞክራሲና የአንድነት ጥያቄ ዙሪያ በተደራጁ ድርጅቶች አብሮ ለመስራት በቅርብ እንዳውቃቸው ለማድረግ ረድቶኛል። የአንድን ሰው ማንነት ለማወቅ በሚያስችሉ የተለያዩ ፈታኝም በሆኑ ሁኔታዎች ለማወቅ እድሉ ስለገጠመኝ፣ ማለትም በሜዳውም ትግል በህዝብ ውስጥ በሚደረገው እንቅስቃሴም ከዛም ደግሞ በስደት ላይ ሆኖ የሀገር ጉዳይ እረፍት በሚነሳበት ወቅት፣ በተለይ ደግሞ ሀገራችን የመበተን አደጋ ያደርስባታል ተብሎ በተሰጋበት ጊዜ በስደት ላይ ሆኖ በቅርብ መድረስ ባልተቻለበት ወቅት የሀገር ጠበቃ ሆኖ የህዝብን ድምፅ ለማሰማት በተደረገው የአቤቱታም እና ሌሎች ተዛማች እንቅስቃሴዎች እሳቸውን ለማወቅ እድሉ ገጥሞኛል። የመቶ አለቃ አያልሰው ብቻ የሚያውቁት ሌሎች የማያውቁት የኮሎኔል አስናቀ ባህሪ የትግል ልምድ ወዘተርፈ ይኖር ይሆን? ጥያቄው ከበድ ያለ ቢሆንም አሉና ቀጣዩን መለሱ። ከሁሉም በበኩሌ ምንጊዜም ደረሰው የማልችለው እጅግ የጠነከረ መንፈስ የነበራቸው ለህዝብ ፍቅር ብቻ አይደለም፣ ከፍተኛ አክብሮት የነበራቸው አቅማቸው እስከፈቀደ ድረስ በበኩላቸው ማድረግ የሚችሉትን ለማድረግ ወደኋላ አለማለት ብቻ አይደለም፣ ሌሎች ወገኖቻቸው ይህንኑ ተገንዝበው አገር የሚታደግ ለህዝብም የሚደርስ መፍትሄ እንዲገኝ አበክረው ሲሰሩ የነበሩ ናቸው። ኮሎኔል አስናቀ ህይወታቸውም በሚደንቅ ስነምግባርና ስነ ስርዓት የመሩ ታላቅ ሰውን የነበሩት ጥሩ የጦር መኮንን፣ ጥሩ የፖለቲካ ሰው ግን ባህላዊ መሰረታቸውን ያለቀቁ የሃይማኖት እምነታቸውን በራሳቸው ሊገለጽ በሚችል መልኩ ብቻ አበክረው የሚከተሉ ሰው የነበሩ። ከሁሉም የማረሳው ለረሳውም የማልችለው የማስታወስ ችሎታቸውን ነው። የዛሬ ሰባ ሰማንያ አመት የተደረገውን ነገር በሙሉ በትክክል ለመግለጽ የመቻል ተሰጧቸው እጅግ የሚገርም ነው የነበረው። የኢትዮጵያ ነገር እንቅልፍ የሚነሳቸው ይሄ ወርዶ ጥቃቅን በሆነ በጎሳዊ አመለካከት ወይ በሌላ ያልተበረዙ እንሱ ኢትዮጵያዊ ነበሩ። በኮሎኔል አስናቀ የጸሎት ተፍትሐት መርሃ ግብር ላይ አንድ ነገር አደመጥሁ። ኮሎኔል ከመቶ አለቃ እያል ሰው ጋር የአባትና የልጅ ግንኙነት ነበራቸው የሚል እንደ አባትና ልጅ ያስተሳሰራችሁ ምን የተለየ ነገር አለ? የመቶ አለቃ ከእሳቸው ብዙ ለመማር እድሉ ስለገጠመን ሊሆን ይችላል እንደ አባት እንድቆጥራቸው ያደረገኝ ያላቸው የመንፈስ ጥንካሬ እና ለሀገራቸው የነበራቸው ፍቅር ምንጊዜም የማረሳው ጉዳይ ነው ለዚህም የረዳኝ ቀጥተኛነት የእሳቸው አባታዊ ፍቅር እና ለኢትዮጵያ ያላቸው የማይናወጥ ፍቅር ለህዝብ ያላቸው ከፍተኛ አክብሮት ለባህላቸው የነበራቸው ቀናይነት እነኚህ ጉዳዮች ይበልጥ እንድቀርባቸው ይበልጥ እንዳከብራቸው ያደረጉ ይመስለኛል በሳቸው በቀኝባቸው በኩል ያለ ነው። ያንን ቀረቤታ እንዳገኝ እድሉን ስለሰጠኝ ይመስለኛል። ይህን መሰል ዝግጅት የምናቀርበው ለትምህርት ነው። በተለይ ተተኪው ትውልድ ወጣቱ ምን ሊማር እንደሚችል ግንዛቤ ለማስጨበጥ ወጣቱ ትውልድ፣ በተለይ በአጠቃላይም ማንኛውም ኢትዮጵያዊ በኩራት ሊዘክረው ብቻ አይደለም፣ ሊከተሉ የሚችላቸው ባህሪያት፣ ሕይወትን በስነ ስርአትና በስነ ምግባር የመምራቱ ጉዳይ ጸንቶ የሚኖር የሀገር ፍቅር መርህን የተከተለ የፖለቲካ አቋም መያዝን ይመስለኛል ከርሳቸው መረዳት የሚቻለው እና ኢትዮጵያዊነት የሚያኮራ እሴት መሆኑን የሚያኮራ ጥሬት መሆኑን መገንዘብን ይመስለኛል። ሻለቃ እያሱ አልቅበት ይባላሉ። ሌላው የኮሎኔል አስናቀ እንግዳ የትግል ጓድ እንዲህ ነበር የተወወቃቸው። ጅማሬ ሱዳን ነው የተጀመረው። ተለያየ መስክ ትግል ላይ ነበር ከዛ ትግላችን እየተዳከመ ወደ ሱዳን በገባን ጊዜ እየተዳከመ ማለት እንዴት ትግሉ መግፋት አልቻለ? የሚፈለገውን ውጤት ለማግኘት ስለ አልቻለ ሱዳን ገባቸው። ምን አመተ ምህረት ነበር ሻለቃ? በፈረንጅ በሰማንያዎቹ መጀመሪያ ላይ ሻለቃ እያሱ እንደገለጡት፣ ከኮሎኔል አስናቀ በተለይ ወጣቱ ብዙ ሊማርና ሊወርስ ይችላል። አንዳንዶቹን ዘርዝረዋቸዋል። አንደኛ ሀቀኝነታቸው ነው። እውነትን የሚከተሉ ሰው ነበሩ። ለሹመት ለጥቅም ሳይሉ እውነትን ነው የሚናገሩት እውነት የሆነበት ነት ። ሁለተኛ ደግሞ ቁርጠኝነታቸው ነው በዛን ሰዓት በዛን ሰዓት ቢሆን ለትግል እድሜያቸው ከፍ ያለ ነበረ እና የሆነ ሆኖ ግን እሳቸው ከወጣቶቹ ጋር ትግል ያካሄዱ ነበር እና እስከ መጨረሻውም ድረስ ደግሞ ለኢትዮጵያ አንድነትና ለሕዝቧ መብትና እኩልነት የሚታገሉ ሰው ነበሩ። ይህንን ደግሞ ሲያደርጉ ከልባቸው በማመን ነው እንጂ እንደው ለይስሙላ እግረ መንገዳቸውን አይደለም ያደረጉት። አዲሱ ትውልድ መጪ ትውልድ መቅሰም ያለበት ለመሆኑ የኮሎኔል አስናቀ የትግል ሕይወት በተለይም እንደ ሻለቃ እያሱ አልቅበት በመሰሉ የትግል ጓዶች እንዴት ይገለጣል? ትግል እንግዲህ ብቻዬን የምታካሄደው ነገር አለ የፈለከውን የምትወስነ አይደለም እና በብዙ ሰው ነው የሚመራው። በትግሉ በድርጅቱ በዛ ነው የሚመራው እና የሚፈጸመው ያ በጋራ በተወሰነው መንገድ መሰረት ነው። እሳቸው አገሩን ያውቃሉ፣ የህዝቡን ባህል ያውቃሉ፣ ታሪኩን ያውቃሉ። በዚህ ብዙ መምከር የሚችሉና የመከሩ ሰው ናቸው። እንደዚህ አይነት ሰው ናቸው እሳቸው ይህንን ደግሞ ውሳኔውን፣ ትግሉን እግብ ለማድረስ የሚያስፈልገው ቦታ ይሄዳሉ። ለማንም ቢሆን እውነቱን ነው የሚናገሩ። ከተሳሳት መሳሳትን ያሳይኋል። በዚህ አከብራቸዋለሁ። ኮሎኔል አስናቀ ምን የሚቆጫቸው ነገር ይኖር ይሆን? እንደ ትግል ጓድ፣ እንደ ቅርብ ጓደኛ የተጫወታችሁት ቁም ነገር ካለ ለሻለቃ እያሱ የመጨረሻውን ጥያቄ ሰነዘርኩ። ቁጭታቸው መችስ የሁላችን ቁጭት ነው። ያው የሀገራቸውን ነጻነት ሳዩ፣ የህዝቡን እኩልነትና መብት፣ እድገቱን፣ ጤናውን፣ ትምህርቱን የሚፈልጉትን ነገር ሳዩ በማለፋቸው በጣም እንደሚቆጫቸው ምንም ጥርጥር የለኝም። ሁልጊዜ ለዚህ ነበረ እሳቸው ራሳቸውን ሰውተው ትግላጅ ያንን ሁሉ ጊዜ ያሳለፉት በዚህ ምክንያት ነው። በሌላም ደግሞ እንደዚሁ ትግሉ ውጤት ያገኝ ኖሮ እሳቸው ብዙ ጥሩ ነገር ትልቅ ሚና መጫወት የሚችሉ ናቸው። የሀገሪቱን ታሪክ ያውቃሉ። የህዝቡን ባህል ያውቃሉ። ወደፊት ደግሞ መሆን ያለባትን የነበረውን ጉድለቶች አርሞ መስተካከል የሚቻልበትን ነገር ሁሉ ያውቃሉ። እሳቸው ይህንን በመምከርም ሆነ በመፈጸም መስራት የሚችሉ ሰው ነበሩ። በእውነት ያጣነው ትልቅ ሰው ነው። ዶክተር ዓለም አንተ ገብረ ስላሴ የኮሎኔል አስናቀ እንግዳ የቅርብ ሰው የትግል ጓድም ናቸው፣ የቤተሰብ አባለም ናቸው። የቤተሰብነቱን የልጅነቱን እናቆየውና ከትግል ሜዳው ከትውውቁ እንነሳ። እንዴትና በምን ሁኔታ ተዋወቃችሁ ከኮሎኔል አስናቀ ጋር? ዶክተር ዓለም አንተ እኔ መጀመሪያ ኮሎኔል አስናቀ እንግዳን ያገኘኋቸው ጭልጋ አውራጃ ዳዛ የምትባል ቦታ አለች። ፊት አውራሪ አየለ ተሰማ አየለ አባጓዴ የሚባሉ የጣሊያን ጊዜ የታወቁ አርበኛ ቤት ነው ያገኘኋቸው። ለዓመተ ምሕረቱ ይታወቅ ይሆን? አዎ፣ በሺ ዘጠኝ መቶ ሰባ መጨረሻ ሰባ አንድ መጀመሪያ ገደማ ይመስለኛል። አዎ፣ ያን ጊዜ እኔ በተልእኮ ከጠለምት ወደዛ መጥቼ ነበር። በኢህአፓ ትግል ጊዜ ማለት ነው። በዝና እናውቃቸው ነበር። ስለ እሳቸው ሰማ ነበር እና እዛ ተገናኘን። በዛ ጊዜ የስልሳ አንድ አመት ሽማግሌ ልበል ነበሩ። በዛ ጊዜ ይሄ አካባቢ ጭልጋ፣ አርማጭሆ ቆላው ሀገር በጠቅላላ የቤጌምድር ክፍለ ሀገር የደርግን መንግስት አይደግፍም ነበር ኮሎኔል ያን ጊዜ በየትኛው ዘርፍ ነበሩ? ይቅርታ፣ እሳቸው እኔ እስከማውቀው ድረስ በግላቸው ነው። እሳቸውና ሌሎች የክፍለ ሀገሩ አስተዳዳሪ ኮሎኔል ምሩ ጨምሮ እነዚህ የመሳሰሉት ቀደም ያለ ግንኙነት ነበራቸው። ያው ለውጥ እንዲመጣ በኢትዮጵያ የሚፈልጉ ሰዎች ነበሩ ከብዙ ጊዜ ጀምሮ። በዚህ መካከል ኢህአፓን ይደግፋሉ ግን አባል መሆናቸውን እኔ እርግጠኛ አይደለሁም። ስለዚህ እርስዎ መተው እሳቸውን ተቀላቀሉ ማለት ይቻላል? ታዲያ እ መተባበር ነው ያን ያገኟቸው እንጂ ዋናው ትብብር ነው። ትብብሩ ምንድን ነው? በደርግ ላይ ነው። የአባ ደግሞ ታጋይ ድርጅት ነው፣ ለውጥ ሊያመጣ የሚፈልግ ድርጅት ነው። መደገፍ አለበት የሚል አቋም ነበራቸው። የቀደመ ግንኙነት ነበራቸው ከነዚህ ሰዎች ጋር። ምክንያቱም እሳቸውም መተማርሻ ነበራቸው። መተማርሻም የጀመሩት አንዱም ዓላማቸው በሚገኘው ገንዘብ በቦታው በመገኘት ከዚህ ከቆላው ሕዝብ ጋር ጥሩ ግንኙነት ለመፍጠርና ለወደፊት የትግል አጋሮችን ማፍራት በሚል ነበር የጀመሩት። ኢዲዮም አልነበሩም። ኢዲዮም አልነበሩም። ቀደም ያለ ኮ ታሪክ አለ። በዛ በቆላው አካባቢ በገምድር እናቶ ነጋነ ወጠ የሚባሉ በጠገዴ ሌሎችም ሰዎች ደስተኛ ያልነበሩ ሰዎች ነበሩ በአስተዳደሩ በጊዜው በነበረው አስተዳደር። እና ትግሉን ለመቀጠል ባሰቡበት ጊዜ ነው የስልሳ ስድስቱ ለውጥ መጣ። ደርግ ስልጣን ያዘ። እና እሳቸውም ጥቂት አመታት ከቆ በኋላ ጎንደር ከተማ ወደ ገጠር ወጡ። እና እሳቸውን እዛ አገኘኋቸው በዝና ስለማቃቸው እንዳልኩ ደስ አለኝ። ከዛ አብረን መስራት ጀምር። አንድ ትግል ውስጥ የተሳተፋችሁበት አለ። በአንድ አላማ አገር ወዳድ ድርጅት የሚባል እንፍጠር ተባለ። ምክንያቱም ደርግ ሶሻሊስት ነኝ ይላል፣ እኛም ሶሻሊስት ነን እንላለን። ህዝቡን ግራ ያጋባዋል። ምክንያቱም ምንድን ነው ልዩነታችሁ ነው የሚጠይቁን። በተለይ እኔ የማረሳው ሰሜን ላይ አንድ አዛውንት ጌታው አሉ፣ እናንተ እኮ የምትጣሉት ባልጋው ነው አሉ። ባልጋው ማለት በስልጣን ነው። ይሄ በጣም ራሴን መታኝ። እኛ መፍጠር ያለብን ብሔራዊ የሆነ አገር ወዳድ ድርጅት ፈጠር። በዛ ምክንያት ነው እንግዲህ ከሳቸው እና ከኮሎኔል ምሩ ጋር ላይታች ስንል ነበር። ቀዳማዊ አፄ ኃይለ ሥላሴ መንግስት ከወደቀ በኋላ በደርግ ኢትዮጵያ እንደነበሩ እንዲያውም የኮሎኔል መንግስቱ ኃይለ ማርያም አለቃም እንደነበሩ ይህን ታሪክ እናቃለን። በህይወት ታሪካቸው ላይም ተጠቅሷል። እና ከዛ እንዴት ነው ተመልሰው ወደ ትግል ሜዳ ገብተው ከእናንተ ጋራ የተገናኙት? በሀቅ ለመናገር የነገሩኝን ነው የምነግርህ። እሺ። ኮሎኔል መንግስቱን እሱ መቶ አለቃ ነበር። እሳቸው እዚያ የሶስተኛ ክፍለ ጦር እና ስንቅ መምሪያ አሸናፊ ነበሩ። በዛ ጊዜ እሱም እዛ ስራ ስለነበር ስራውን ይወዱለት ነበር። እሳቸው ያልወደዱት ስልሳ ሰዎች በአንድ ሌሊት ሰረሽነዋል። የባለስልጣን የነበሩ ሰዎች ህግ አልባ በሆነ መንገድ እነዚህን ሰዎች ሲገላቸው በጣም ደስተኛ አልነበሩም። ሁለተኛ ደግሞ አካሄዱ የደርግ ነገር፣ የከተማ ቦታ መውረስ ነገር የመሳሰሉትን አካሄዳቸውን በጠቅላላ አልወደዱላቸውም። በዚህ ምክንያት ነው እንግዲህ ወደ ተቃዋሚነት የተለወጡ በአንድ የትግል መስክ አብራችሁ የሆናችሁበት ጊዜ አለና በአንድ አላማ፣ ያንን በተመለከተ ስለ ኮሎኔል አስናቀ እንዴት ሊታወሱ እንደሚገባቸው እንግዲህ የያዝነው የሀዘን ጉዳይ ሳይሆን እያከበር ናቸው ነው። ለኢትዮጵያና ለኢትዮጵያ ስላደረጉት አስተዋጽኦ እንዴት ይታወሳሉ? ፍጹም ቆራጥነታቸው ባመኑበት ምንም ነገር አይመልሳቸውም። ጽናት አላቸው። በጣም ዴሞክራሲያዊ ሰው ነበሩ። ለጋስ ነበሩ። ገንዘብ ምንም የማይመስላቸው ሰው፣ ደፋር፣ የማይደክሙ አብረን ሽቅብ ቁልቁል ወጥተናል። በጣም ቆራጥና ኃይለኛ፣ ጠንካራ ሰው ነበሩ እስከ መጨረሻው ድረስ። ይህን ነው እኔ የማቅላቸው ጎሌን አስናቀን። እስኪ እንደ ቤተሰብ አባል እንደ አባት ሰው ደግሞ እንደ ልጅ አብረው ኖረዋል እና መጀመሪያ የእርስዎ ልጅነት ቤተሰብነት እንዴት ተጀመረ? ከትግል ወደ ቤተሰብነት የሚገርም አጋጣሚ ነው። እኔ ሚልዋኪ የሚባል ከተማ ዊስኮንስን ጠበቃ ሆኜ ስራ ነበር። ለአስራ አምስት ቀን ወደ ዲሲ መጣሁ። ዲሲ ስመጣ ኮሎኔል አለማየሁ አስፋው የሚባል የጋራ ወዳጃችን ነበር የሳቸውም የኔም እና ለሱ ስደውልለት ኮሎኔል አስናቀ እኮ መጥተዋል፣ ዲሲ ከኔ ጋ ነው ያሉት አለኝ። በጣም ደስ አለኝ፣ ምክንያቱም ወዳጆች ነበር። በማግስቱ አሁን ባለቤት የሆነችው ወይዘሮ አስካለ አስናቀ አባቷን ለማየት ካናዳ ነበር ሞንትሪል ነበር ምትኖረው መጣች እና እዚህ እንግዲህ በዛ ተገናኘን። በእውነት ለመናገር በጣም አቀርባቸው ስለነበር ኮሎኔል አስናቀን በጣም በጣም ወዳቸው ነበር አፈቅራቸው ነበር ልጃቸውን በዚህ አይነት ሁኔታ እንኳን መከጀል እንደ ክህደት መስሎ የሰማኝ ነበር። በእውነት ነው የምነግር። ፍቅር ያሸንፋለሽ፣ ፍቅር ያሸንፋል እና እሳቸውን ለመንገር ሁለታችንም ከብዙ ጊዜ በኋላ ነው እሷም ወደ ሀገሯ ተመለሰኝ እኔ ወደ እስራኤል፣ በኋላ ደግሞ እንገናኝ ነበር። ከዛ እሳቸውን ሚልዋኪ በመሀል ግን ቅርበቱ ተፈጠረ ማለት ነው። ቅርበቱ ተፈጠረ ለመንገድ ሁሉ በቃ፣ እኔም ፈራሁ እሷም ፈራች። መጨረሻ ያው እኔው ነገርኳቸው፣ ደስ አላቸው። እሳቸው ግን ደስ አላቸው። በዚህ ነው ጀመር ነው እንግዲህ ሰላሳ አመታችን አሳልፈናል። አሁን ሁለት ልጆች አሉን፣ ወንድ ልጆች ኮሚን አስናቀ እንደ ቤተሰብ ስጥ ይዋቸው አሁን በጦር ሜዳውን አውጡና የቤተሰብ አባትነታቸውን አልፎ አልፎ አብራችሁ የኖራችሁበት ጊዜ ይኖራል እና ምን አይነት ሰው ናቸው? አዲስ ነገር ለመማር ሁልጊዜም ዝግጁ ናቸው። የሚገርም ይሄ ነው። መጽሐፍም ሲያነቡ የእንግሊዝኛውንም የማያውቁትን ቃል በየጊዜው አዳዲስ ነገር መማር ይፈልጋሉ። እና ቤተሰብን በተመለከተ ልጆቻቸውን ሲያሳድጉ በዘመናዊ መንገድ ባዩት ኮሮና ስናቅ አሁን በሕይወት ብኖር ኖሮ ወይም ቢኖሩ ኖሮ እንዲያደረጉ ነበር። እሳቸው ራሳቸው ትንሽ ብቆይ ይሄ ያደርግ ነበር ብለው ቁጭት ይኖራቸው ነበር። እንደው የሚቆጫቸው ነገር ለማስታረቅ የሞክሩ ነበር። የተለያዩትን ድርጅቶች ወደ አንድነት እንዲመጡ ሁለተኛ ባለንበት ሀገር ያሉት ቤተ ክርስቲያኖች በተለያየ መንገድ ይለያያሉ። ያንን ልዩነት እንዲታረቁ እንዳይለያዩ ይሞክሩ ነበር። ግን እውነት ለመናገር ወደ መጨረሻው በፖለቲካው በፖለቲካ ረገድ ማለት ነው። ሰው የለም ይሉ ነበር። አይተውት አይተውት አይተውት እንደው የሰው መጥፋቱ ነገር ያሳዝናቸው ነበር። እንግዲህ እሳቸው ሰው የሚሉት እንደ ሌሎች ከዚህ በፊት እንዳዩቸው። እግዚአብሔር ይስጥልኝ፣ ተራ ለማ፣ አንተ ገብረስላሴ፣ የኮሎኔል አስናቀ እንግዳ የትግል ጓደኛ የቤተሰብ አባል፣ በጣም አመሰግናለሁ። ከዳግም ሀዘኑ እግዚአብሔር ይሰውራችሁ፣ ለባለቤትም ለወይዘሮ አስካለ፣ ለሌሎችም ለሁላችሁም በጣም አመሰግናለሁ። አቶ አዲሱ ውስጥ አንተም እሳቸውን በዚህ መልክ እንዲታወሱ እንዲከበሩ በማድረጋችሁ ቪኦኤን በጣም አመሰግናለሁ። አስናቀ እንግዳን ህይወትና ስራ ለመዘከር በተዘጋጀው ዝግጅት በቅርብ የሚያውቋቸውን እንግዶች ነው ያገኘው አመሰግናለሁ በድጋሚ አሁን ደግሞ የአድማጮች ድምጾች እናስከትላ መልካም አዲሱና አሉላ የእናንተ ራዲዮ በቀጠሮ የሚያደምጡት ነው። የአሜሪካ ራዲዮን የምሰማው ይበልጡን በእናንተ ምክንያት ማለት እችላለሁ፣ ሲሉ መልእክታቸውን የጀመሩት የዘወትር አድማጫችን መሆናቸውን የገለጡልን አዳም በአለም የተባሉ አድማጫችን ናቸው። ደግሞ ስትቀባበሉ እንዴት ትማርካላችሁ! አዳም በአድናቆት ይቀጥላሉ። እባካችሁ ሁሌም አብራችሁ ቅረቡ። እረፍትም ስትሄዱ እንኳን እንደ ድሮ አንዳችሁ ሌላችሁን ካላችሁበት ስትጋብዙና አብራችሁ ስትቀርቡ ከንለዛና ጨዋታችሁ በጣም ደስ ይላል ሲሉ አዳም ቅን ሀሳባቸውን አስፍረዋል። አዲሱ ጉዳችን ነው። ዛሬ አድናቆትና ምስጋናው ሳይበዛብን አልቀረም። በጣም በጣም እግዜር ይስጥልን። ምናልባት እንግዲህ ትንሽ ጨረፍ ያረኩትን ወይም በዚህ ሁኔታ ላይ ልቀርብ የፈለግኩት አድማጮች እንዲህ አይነት ክብርና ፍቅር ለኛ ስላላቸው ነው። ከዚህ አይበልጥም ደግሞ እና ጉዱ ገና ነው እንዳልከው፣ ከቴዲ አፍሮ ጋር ያደረግነው ቃለ ምልልስ የተከታተሉ አድማጫችን የተላኩልን አስተያየቶች እንደምታውቀው በጣም በጣም ብዙ ናቸው። በስራ ምክንያት ባለመገኘት ቅድም ጠቆም አድርገሃል። በተደጋጋሚ በሌለህበትም የሚጠይቁም ተመልክቻለሁኝ። ምስጋናው እኔ ላይ ብቻ እንዳይጫን መሸከሙን አግዘኝ። ከባድ አደራ ነው። ለወደፊቱ ቃል ገብቼ የለ እንግዲህ። ለሁሉም አሁን ከደረሱን ቁጥራቸው የበዛ አስተያየቶች ጥቂቶቹ እናንብ ቴዲ አፍሮን በማናገርህና ከሙዚቃ ስራው ባሻገር ራዕይ፣ ሀሳብና እምነቱን ያካፍለን ዘንድ እድሉን ስለፈጠርክልን አመሰግንሃለሁ ያሉን የለንደኑ የዘወትር ፕሮግራማችን ተከታታይ ታምሩ ናቸው። በእንግሊዝኛ የጻፉትን ነው ወደ አማርኛ የመለስ ነው። በኢሜይልና ያደረሱን የአባት ስም ሳያክሉ ታዲያ አዲሱ እንደምታስታውሰው በመጀመሪያ ስማቸው ብቻ ነው የሚጽፉት። እግዴ ለአንተ ብቻ ነው የመጥፋት ምልክት ሊሆን ነው። ግን የጋራ ነው። አንተ ባትኖርም እንደውም ያነሳሉ። በባህል በዜግነትና በማህበራዊ ጉዳይ ወይም ሌላ መሰል ርዕስ ደግሞ መልሰን በማምጣት እና በማዋየት ብዙዎች በድንቅ የሙዚቃ ስልቶቹ ከሚያገኙት አልፈው የሚሰሙበት ሌላ እድል እንዲፈጠር እንደምታደርግም ተስፋ አድርጋለሁ ሲሉ ምኞታቸውን ገልጠውልናል። እግዜር ይስጥልና ትልም እንዴ እግዜርስጥልስጥል ለራዲዮ መጽሄት ባልደረባህ ለአዲሱም ይላሉ። እኔ ነው ደግሞ ይህን እኔ ብለው ደስ ይለኛል። አዲሱ አንተ ጠፍተህ እንኳ እንዴት እንደሚፈልጉ ያሳያልና፣ ለራዲዮ መጽሄት ባልደረባህ ለአዲሱም ላለፈው ምርጥ ፕሮግራማችሁ ታላቅ ምስጋና ይደረስ ይመስልልኝ ብለናል ታምሩ። እኛም አድማጫችንን አቶ ታምሩን ለንቁ ተሳትፏቸውና ለመልካም አስተያየታቸው እናመሰግናለን። ጤና ስጥልን የአሜሪካ ድምፅ የራዲዮ መጽሔት አዘጋጆች ቴዲ አፍሮ ካሉላ ጋር ያደረገው ምርጥና ነገር ግን በማጠሩና አዲሱን ባለማካተቱ ከማናደዱ በስተቀር ምንም የማይወጣለትን የቃለ መጠይቅ ፕሮግራም በጣም ወደድኩት ስትል ትንደረደራለች የቴክሳሱ አድማጫችን ሜሜ ቃለምልልሱን ተከትሎ ባደረሰችን የኢሜይል መልእክቷ አዲሱም ባለማካተቱ የሚለው ቁም ነገር እያዝልኝ አዲሱ አስፈላጊ ስለሆነ ባሉላና በቴዲ መካከል የተካሄደው ቃለ መጠይቅ አድማጫችን ሚሚ ትቀጥልና ሁለት ነፍሳቸው በቅንነት በጨዋነት በንጽህነት እና በሙሉ እውቀት በተሳሰሩ የአንድ ትውልድ ብላቴናዎች መካከል የተካሄደ ምርጥ ቃለመጠይቅ ነበር ብል ማጋነን አይሆንብኝም አዲሱ የፈራው ደረሰ የአሉላ ጥያቄዎች ትላለች፣ የበሰሉና በጨዋነት የታሹ ነበሩ። የአሉላ ጭንቀት የቴዲ መነጽር ማድረግ አለማድረግ ወይም የቴዲ በሰው አገር ላይ እንግዳ ሆኖ ማርፈድ አለማርፈዱ ላይ ሳይሆን ልክ እንደ ቴዲ ኢትዮጵያችን እየሄደች ባለችበት የፍጥነት የቁልቁለት ግልቢያ እንዳስጨነቀው ያስታውቅ ነበር። ቴዲ ለትውልዳችን የተላከፈው ስነው ትልና ሚሚ የሚናገረው ሁሉን ለመልካም ቃል ልብና ኩላሊትን የሚፈውስ እንዲሁም እንደ ተሳለ ሰይፍ የክፋትን ሸለፈት ከውስጥ አውጥቶ በእውነተኛ ፍቅር የማሸነፍ ኃይል ያለው ነው ስትል ታደንቀዋለች። ሌላው ቢቀር ትላለች፣ ሌላው ቢቀር ስለሚቃወሙት በአጭር ቃል የገለጸው በራሱ አስደናቂ ነው። የመረዳትና ያለመረዳት ጉዳይ ነው ያለው የእግዚአብሔርን ቃል አስታወሰኝ። ልበ ንጹሐን ብፁዓን ናቸው ይላል። ልብ ንጹህ ካልሆነ ንጹሕ መልእክቶችን መረዳት ይከብዳል። እናም በአጠቃላይ አሉላ ጊዜ ገድቦትም ቢሆን ትለኝና የልጁን የቴዲን ማለቷ ነው ከብዙዎች የሚለየውን ችሎታና ቅንነት እንዲሁም ህብረተሰብን በአንድ ላይ የስነ ልቦና ምክር የመስጠት ጥበቡን በደንብ ያወጣ ቃለመጠይቅ በመሆኑ አሉላ እንድሮም አድናቂው ነኝ፣ አሁንም ደግሞ የበለጠ አድናቂው እንደሆን ተገድጃለሁ ስትል ታደናንቀናለች። ተቀባል። ይህ በዛ አድናቆት ይመስለኛል። እግዚር ስትልኝ በድጋሚ ታዲያ ማሳሰቢያ ያማክላለች። አዲሱ የራዲዮ መጽሔት ታዳሚያችን የሚሚ በፕሮግራም እጥረት የምናጣውን ቁም ነገር ብታሰቡበት ላለሁ አሉላ ጋር ገና ብዙ ያልተነኩ ያልተጀመሩ ጥያቄዎች እንደነበሩ በደንብ ያስታውቃል ትላለች። ይህንን እኔ ማመን ያለብኝ ይመስለኛል። አዲሱ ከአንተ ጋርም ተነጋግረናል። ተጣደፌ ወደ መጨረሻውም ሄድ ነበረብን። ሰዓት ማለቁን ባለሙያዎቹ ሲገልጹ አለመኖሬ እንደውም በጀኩ። ለሁለት እንደሆም የበለጠ ጊዜ አጠርና ቢያጥርም መገኘትን ይፈልጋሉ። አዲሱ ማስተባበያ ያስፈልግም፣ እና እሷ ግን ለሌላ ጊዜ ቁም ነገሩ እልባት ሳይዝ ፕሮግራሙ የማያልቅበትን መንገድ ፈልጉልን ብላለች። በቀናት ውስጥ እየተላለፈም ቢሆን እንስማው እንጂ እንዲህ ያለ ቁም ነገር አይቋረጥብን፣ በአክብሮት ብላ አድናቂያችን ሜሚ ከቴክሳስ ልካልናለች። እናመሰግናለን። የመጨረሻውን እናስከትል። ቀደም ብለን እንደጠቆም ነው፣ ከቴዲ አፍሮ ጋር ያደረግነው ቃለ ምልልስ ተከትሎ የደረሱን አስተያየቶች እጅግ የበዙና ለማስተናገድም ከሰዓታችን በላይ ናቸው። የቴሌቪዥን ቃለ ምልልሱን በፌስቡክ ገጻችን እየተከታተላችሁ ተመልካቾችም እርስ በርስ እየተነጋገራችሁበትን ጨምሮ በርካታ አስተያየቶችን አድርሳችሁናል፣ እናመሰግናለን። በድምፅ ከደረሱን አንዱን እናሰማና ለእናንተ የተያዘውን እናጠናቅቃለን። ጥያቄ የያዘ በመሆኑም ጭምር ነው። አሉላ እንግዲህ ተዘጋጅ፣ በተራ ጥያቄ ይጠብቃል። ጤና ይስጥልኝ ዜዎች ካተሪና እባላለሁ። ከቶሮንቶ ነው፣ ከካናዳ ኦንታሪዮ። አሉላ ቴዲን በመጠየቅ በጣም በጣም አኩርተኸኛል። ሁልጊዜ በምታቀርበው ነገር ደስ ይለኛል። የሆነ ብቻ ኢትዮጵያዊነት ይሰማኛል፣ አንተ በቃ በምታደርገው ነገር። ግን እስር ቤት በነበረበት ጊዜ የደረሰበትን ስቃይ ምን እንዳሳለፈ አልጠየቅከውም ወይስ መጠየቅ አይቻልም ነበር አሉላዬ? በውስጥ ቅር ብሎኛል። እሺ ፕሊስ፣ መልስልኝ። ጥያቄን እንዳትንቅብኝ። እንግዲህ አድማጭ ጠይቀዋል፣ መልስ እንስጥ ወይም ስጥ። አብረን ነው የምንሰጠው። አዲስ ሰዎች በጣም አመሰግናለሁ ለመልካም አስተያየታቸው። ተገቢ ጥያቄ ነው የጠየቁት። ጥያቄውን ያለመጠየቄ የኔ ኃላፊነት ነው። ሁለት ትንንሽ ምክንያቶች ናቸው ያን ጥያቄ እንዳልጠየቅ ያደረጉኝ። ቴዲ በስር ላይ የነበረበትን ጊዜ የሚመለከት በእኛ ራዲዮ ቢያንስ የተጠየቀበት አጋጣሚ አልነበረም። ከእስር ቤት ደጃፍ ላይ ሆኖ ያናገርነውን ቃለ ምልልስ ካስታወቅ በተለያዩ ቦታዎች ሲፈለግ የሚመጣ ድምጽ ነው። እንኳን ከስር ተፈታህ ከሚለው ያለፈ ብዙም ዘለግ ያላለ ቃለ ምልልስ በቀጠሮ ያሲንከባለል ያልነው እና በመሀል የባከነው ቃለ ምልልስ ውስጥ ነው ጊዜው ረዘመና አሁን ወደኋላ ለመመለስ ምክንያታዊ መሆኑንም ጥያቄ ውስጥ አስገባዎት። ምን አይነት ሁኔታዎች ያጋጠመ እንዴት ሆነ መታወቅ ያለበት ጊዜ ነው። ብዙ የአድማጭ ወይም የእሱ ወዳጆችም ጭምር ጥያቄ ይመስለኛል። ሁለተኛ፣ ሌሎቹም ላይ እንደታየው በርካታ ነገሮችን ለመነካካት ሞከርንና ወደ መጨረሻው በፍጥነት የመንከባለልም ነገር ነበር። ነገሩ ግን በግልጽ የአድማጫችን ጥያቄ ትክክል ነው፣ መጠየቅና ሰዎች ማወቅ የሚፈልጉት ነው የሚለውን ትክክለኝነቱን በመቀበል ነው የምመልሰው። አዲስ ነው፣ መልካም አመሰግናለሁ። አሉላ አሁን አድማጮች አሁን ረዥሙን ቀጠሯችንን ተከትሎ ከድምፃዊው ቴዲ አፍሮ ቴዎድሮስ ካሳሁን ጋር በቀደመው የራዲዮ መጽሔት ፕሮግራማችን የጀመርነው ወግ ተመልሷል። አሁን ተመልሰዋል። ስለ ሕይወት ሙዚቃ፣ ዝንባሌ፣ የነገ መንገዶችና ተስፋዎች፣ ሐሳብና ትኩረት በፊናቸው በወጋችን ትኩረት ይደረግባቸዋል። አሉላ፣ አሁን ወደ ቀሪ ወጋችሁ ማቅናት ይችላለህ። አመሰግናለሁ አዲሱ ነጻ አስተሳሰብን ስለማራመድም ነጻ ስለመሆንም የሚመለከቱ ጭብጦች ነው እያነሳ ያለው። በጥበብ ስራዎች መነጋገር ይቻላል ብለሃል። አቀባበሉ በጣም የጎላ ከዜማና ሙዚቃ ይዘትም ያለፈ ይመስላል። አቀባበሉ ላይ ሌሎች ስሜቶች አብረው የመጡ ይመስላል። አሁን ኢትዮጵያ የሚለው ዘፈን ጥሩ ምሳሌ ሊሆን ይችላል። ሰዎች በሌላ መንገድ መግለጽ ያልቻሉትን ለመግለጽ ዜማውን የሚጠቀሙ ወይ ላይ የሚያደርጉት ይመስላል። ለመጀመሪያ የምታደርገውን ነገር በጥራት አመጣጥ ነህ። የምትፈልገውን ሀሳብ ምን ያህል ይገልጻል የሚለው ነገር ላይ ብዙ ጊዜ ታጥፋለህ። ከዛ በማንኛውም ሁኔታ ደግሞ መቼም አብዛኛው ሰው ሊቀበለው ይችላል እንጂ የማይወደው ደግሞ ክፍል ሊኖር ይችላል። ትልቁ ነጥብ አንድ የሚያደርግን ብዙ ነገሮች አሉ። እኔ አንድ ሰው ነኝ። ለምሳሌ በተለያየ ብሔር፣ ቋንቋ ውስጥ እዛ ጋር ስትጫወት ሁሉም እኔ ነኝ ማለት ነው። እኛም እንደዛ ነን። የሚታይ ነገር ነው እኮ ያንን ነገር ነው እና በዛ መጠን ነው ማየ ነው እስቲ ፈታ ፈታ ወዳሉት እውነቶች እንምጣ። የሀገር ጉዳይ፣ የታሪክ ጉዳይ እያነሳን ነውና ጠንከር ባለ ስሜት ከመነጋገር ገራገሩን እናውራ። ስለ መነቃቃት የፍቅርን ያህል የአንድነትን ያህል የታሪክን ያህል ትዘምራለህ፣ በዘፈኖች ታንጸባርቃለህ። ወጣቶችን በቀናው መንገድ እንዲሄዱ፣ ሰላም እንዲመጣ በብዙ ስራዎች ውስጥ ጎልቶ የሚሰሙ ድምጾች ናቸው። አንተ በምን ትነቃቃለህ? የሚያነቃቃ መንፈስ በምን መንገድ ይመጣል? እኔ በፈጠራ ወቅት ነው የምትለኝ? አይደለም፣ ምንጊዜም ጥሩ ነገር ሳስብ ጥሩ ነገር ስሰማ ነው። እንደውም የመስራት ፍላጎት የሚነሳው ለምሳሌ ወይ ስልክ ደውሎ እከሌ ታመመ፣ እከሌ ሞተ፣ ወይ ደግሞ ጥሩ ያልሆነ ያ ኤነርጂው ይጋባባል ራሱ እና ያወርደኛል። እሱ ጥሩ በማሰብ ነው እንደውም ጥሩ መንገድ እና ትልቁ መንገድ ብዬ የማስበው ትልቅ ሀይል ይሰጣል እሱ። በዛ መንገድ ነው ጥሩ ነገር ማሰብ ጥሩ ነገር መጫወት መነጋገር ሕይወትን መካፈል ብቻችን አይደለም እንኖረው ሁላችን እና በዚህ መንገድ ነው። ወደ ሙዚቃ ምርጫዎች የገዛ ስሜትን ጭምር መነቃቃት በአንድ መንገድ ምናልባት ከምትሰማቸው ሙዚቃ ምርጫዎችም ጋር ከተገናኘ ሌሎች የጥበብ ስራዎች እና የሌሎች ሰዎች ስራዎች የሚስቡህ የሚማርኩህ ካሉ ከዚህ ቀደም የወጣቶችን አውርተናል በቀደመ ውይይታችን የሚስቡ ሙዚቃዎች ምን አይነት ናቸው? ደጋግመ ብዙ ጊዜ መኪና ውስጥ ወይ ሌላ ቦታ ስትሰማ የምታገኘውም ካለ ሙዚቃ በብዙ ሁኔታ ነው። እንግዲህ ልትወደው የምትችለው ከበፊት ጀምሮ በምትሰማው ከልጅነት ጀምሮ ያላል በጥሩ ትስታዎች ውስጥ ያሉ ከምንም በላይ እኔ እንግዲህ በብዙ ዘፋኞች ዘፈን ነው ብትወደው ከድሮ ጀምረህ እነ ጥላሁን ገሰሰ እነ ሙሉቀ ቀጥሎ ደግሞ እንግዲህ በሚቀጥለው ደግሞ ትውልድ ያሉትን የተለያዩ ቴድሮስ ታደሰ፣ ኤፍሬም እና አስቴር አወቀ እንዲህ እንዲህ እያልክ ብዙ ጊዜ የምሰማው እነሱን ነው። ኃይሉ መርጊያ ደግሞ እንደዚህ ቅድም ሳሰማ የነበረው ቆየ በሰባዎቹ የተጫወተ ደግሞ ከእንግሊዝኛ ድሮ ኦንሊስ ነገሮች በጣም በጣም እነሱ ሰው ላላቸው በጣም ደስ ይሉኛል። ብዙ ነው ሙዚቃ የምትሰራበት ሁኔታ ውስጥ እጅግ በደንብ ይታያል። እንደ ድምጻዊ በድምጽ ብቻ አትወሰንም። የግጥም ስራዎች የሙዚቃ ድርሰቶች ያንተ ናቸው። ዜማ ድርሰቶች ያንተ ናቸው። ቅርብር ውስጥ ምን እጅህን የምታስገባ ይመስለኛል። ምን ያህል እንምታስገባ አንተ ትነግረናለህ። ምንድን ነው በዛ ደረጃ እንድትሳብ የሚያደርግ የሚያደርገ ብዙ ጊዜ የተወሰኑትን ስራዎች መስራትና መተውም አለ። ግን ጥሩ ስራ ስለሰራ ልንከራከር አንችልም። እንግዲህ ከተሰጦ ጋር እያያዛል። ግጥም የምትጽፈውም ተሰጦ ሲኖርህ ነው። ዜማ የምትሰራውም ምትጽፍ ነው። ከዛ ባለፈ ደግሞ የፕሮዲዩሰር ጸባ ያለው ደግሞ ተሰጦ አለ። እንደዚህ አይነት ተሰጥቶ ካላቸው ለምሳሌ እንዲረዳን፣ ቀደም ሲል እነ ሙሉ ቀን መለሰ ሙዚቀኝነትንም ስራ ነበር። አብረው የሚሰሩት በትራምፔት በአፉ እያለ ኢንትሮ መግቢያ ሙዚቃ ሁሉ ይፈጥራል። አሊ ቢራም እንደዚህ አይነት ሰው ነው። ሌሎችም ብዙ ብንጠቅስ ሌሎች የሰጧቸው ድርሰቶች እንኳን እስከ መቀየር ሄዳሉ። ሌሎች የሰጧቸው አብረህ የምትሰራው ነገር ነው። ምናልባት የድርሻ መጠን ልዩነት ይኖራል። ምክንያቱም ባለሙያ ቦታ ብቻ አይደለም፣ በአድማጭም ቦታ ነው ያለኸው፣ በባለሙያም ቦታ ነው ያለኸው። ሀሳብ በትክል መለወጥ አለብህ። አሁን ወደሚፈለገው ነጥብ ላይ ለመድረስ እሱ ጋር ለመድረስ ትግሉ ማናደረገው ማን ፈጸመው አይደለም። ውጤቱ የት ጋር ያምራል። እና በዛ መጠን እንግዲህ እኔም እሳተፋለሁ አቅም ፈቀደ መጠን የትኞቹን ትሰራለህ። ቅንብሮች ውስጥም ትገባለህ። ብዙ ሀሳቦች ይሰጣሉ በደንብ ዜማ ስትደርስ የቀደሙት የዜማ ደራሲያን አንዳንድ የሚጫወቱት የሙዚቃ መሳሪያ ካለ በዛ ማድረግ አለ። እንግዲህ ወደኋላ ወደ ፍጨቱን መመለስ ቅድም እንደምትለው በድምጽም ሊሆን ይችላል። ምን ታደርጋለ? ዜማ ስትደርስ እንዴት ነው ዜማዎችን የምትይዛቸው? ኪቦርድ እጫወታለሁ። በኪቦርድ ነው ዜማ ማወጣው። አንዳንዴ ደግሞ በቃሌ ነው ማወጣው። ከዛ ደግሞ በኪቦርድ እንደገና ማጠናከር አለ። ብዙ ነገሩን እዛ አብላልተህ ነው ወደ ስቱዲዮ መሄድ ያለብን። እንደዛ ነው የምሰራው። የሙዚቃ ነገር እንግዲህ ከምትወስዱ ኃላፊነትም ጋር ይመጣል። ቅድም የታዳሚውን የአድማጩንም ፍላጎት ከግምት እንደምታስገባ ገልጸሃል። በምሰራቸው ስራዎች የምትመርጣቸው ጭብጦችም ላይ ያነነት ዝንባል ሊያሳይ ይችላል። በተለይ የምትመርጠው ነገር አለ ቀደም ብለን ካነሳናቸው፣ ደጋግመህ ከምታያቸው በኢትዮጵያ ታሪክ ውስጥ ትልልቅ ስፍራ አላቸው ብለ የመረጥካቸውን ባለታሪኮች አጉልተህ እንደምታመጣው እንደ ባህሪህ ሊታይ ሊገለጽ የሚችል ነገር አለ በነገራችን ኪነ ጥበብ ስራ ራስህን ነው የሚመስለው። በኪነጥበብ ስራ ውስጥ በምንም ሁኔታ ራስህ ሳትሆን የምትመጣበት ሁኔታ የለም። ምክንያቱም ሰው ማንን ይመስላል ቢባል አነጋገሩን ይመስላል ነው የሚባለው። የምታስባቸው አሳሰቦች፣ የምትመኛቸው ምኞቶች፣ በአንተ ውስጥ ያለው ነገር ነው፣ ወደ ፈጠራ የሚመጣው ከዛ ውስጥ ነው የሚቀዳው። ሌላ ቅድም እንዳልኩህ ደግሞ በአድማጭም ቦታ ሆኖ የምልህ ነገር ምናልባት ግልጽ ለማድረግ ተመልካቹም ከአድማጩም ጋር የምትገናኘው ከራስ ጋር የተገናኘህበት መጠን አለበዛ ኮመርሻል የሆነ ልክ አንተ ነፍስህ የሚያስደስትህን ነገር ስትከተል ሰዎች ነፍሳቸው የሚፈልጉትን ነገር ያገኛሉ። እዛ ጋር ነው የምትገናኙት። በፍጹም ታማኝነት ነው ብከለብ ማድረግ ያለብ። ይህ ምናልባትም የበለጠ ሚስብ ይመስለኛል። ለሰዓት ሲባል የሚበልጡት ነገሮች ላይ እናተኩር። ትንሽ ወደ ጨዋታው ፈታ ወዳለው ነገር መግባት ፈልጌ ነበር። ስለ ሀሳብ እናወራ ቅድም ያነሳኸውን ይሄ የቱ ጋር እንደሚሰመር ማወቅ። ለምሳሌ በአንተ የመጀመሪያ ስራ፣ ምናልባት የመጀመሪያ መሆኑን ብዙዎች የማያውቁት ስራ በንግድ በሽያጭ አይን ከታየ ቅድም የምትለውን የመሰልህን ነገር ሰርተህበት ሊሆን ይችላል። ብዙዎች የማያውቁት ስራ ነው። የቱ ጋር ነው የሚሰመረው? የታዳሚው ፍላጎት አንተን የሚመራበት፣ አንተ አድማጩን የግድ የለመደውን ከመስጠት ማስወጣት የምትችልበት ጥሩ ጥያቄ ነው። ከዛም አንተ ስትወጣ ነው። አንተ በነገራችን ላይ ሙዚቃ ረቂቅ ነገር ነው በጣም እና የአድማጭነት ደረጃ ሲያድግ ፈጠራ እየተሻሻለ ሲመጣ አብረህ ነው የምትጓዘው፣ እና አንተ የምትጓዝበት ጉዞ ነው ወሳኙ ነገር እና እሱን ማሻሻል ለማድረግ ደግሞ ብዙ ጥረቶች ያስፈልጋሉ። እይታ እንዲያድግ፣ የተመስጦ ደረጃ አንድ ውጤታማ የመሆን ደረጃ የምትመጣው የተመስጦ ደረጃ በጣም ጥሩ የሆነ ሲመጣ ማለት ነው። ወደ ራስ ጋር ስትቀርብ ያኔ ከሰው ጋር ትገናኛለህ። እና በእርግጥ ብዙ ደግሞ ነገሮች አድርገህ የአድማጭነት ደረጃችንም እንዲያድግ ከፍተኛ ጥረት ደግሞ የበለጠ ያስፈልጋል ብዬ አስባለሁ። መቼም በቻልኩት መጠን ደግሞ አሁን አቅሜ በፈቀደ መጠን ሞክሬያለሁ። የሚቀጥለው ደግሞ እግዚአብሔር ደግሞ ይርዳል። የመጡ ሀሳቦችን የማየት እድል አለ። ስራ ከመውጣቱ ቀደም ብሎ የነበሩ ያነጋገሩ የትችት ሀሳቦች የመመልከት እድል ነበረኝ። ብዙዎችም የተመለከቱ ይመስለኛል። የማስታወቂያ በራሪ ወረቀትን ብለው። ስለ ሙዚቃው የሚናገሩ ስዕሎች አነጋግረው ነበር። ይህን መድረክ ያነሱ የተወሰኑ ክላይም ቢሆን ብዙ ሰዎችን ትኩረት ስበው ነበር። የመጀመሪያም ስራ ላይ እንዲሁ መሰል አስተያየቶች ቀርበው ነበረ። ትከታተላለህ፣ ታያለህ። የሚመጡትን ሀሳቦች መልሰህ ማየት እድል ለራስህ ይኖረሃል። እንደው በጣም ጊዜ ስታገኝ መልስ አንዴ ልታይ ትችላለህ። በእውነት ለመናገር እኔ በራሴ ዓለም ውስጥ ነው የምኖረው ፌስቡክም ምን የለኝም እንደዛ ሥራዬን ጨርሼ ማስተሬን አስረክቤ ደግሞ ደግሞ ቁጭ ብዬ እንደገና ግራፊክስ ሁሉ ነገር ውስጥ ነው የምገባው እና አንዳንድ ልጆች ይነግሩኝ ነበር አንተ እኮ የማታውቀው ብዙ ነገር አለ፣ እንደዚህ እንደዚህ እንደዚህ። በኋላ መጨረሻ ላይ ነገሮቹ ካለቁ በኋላ ነው ያየሁት። በ18 08 2009 ለመጀመሪያ ጊዜ ፌስቡክ ከፈቱልኝ። ምክንያቱም ብዙ ጊዜ መከተል ያለብህ ነፍስህ ሩጫ ነው ጊዜም የለ የሚያጠናቅፍ ይመስልሃል? አይ በዛም አይደለም አይሰበኝም። ብዙ ና ግን የተሰጡት አንዳንድ ነገሮችን ደግሞ አየሁኝ። ትችት መስጠት በባህሪው የትችት ባህል እንዲዳብር ራሱ ከግል ስሜት መውጣት ያስፈልጋል። ስለዚህ በማንኛውም ሁኔታ ኪነ ጥበብ ስራ ደግሞ ረቂቅ፣ በአይምሮም ለመለካት ደግሞ ማስተዋል ይጠይቃል። ጨዋ ሆኖ መናገር ያስፈልጋል። ስለዚህ እኛ ፍቅር እንዲያሸንፍ እንፈልጋለን። ትግሉ እሱ ላይ ነው። ትግላችን ፍቅር አሸንፎ አገራችን ኢትዮጵያ እንድትራመድ ይሄ ሀሳብ ነው የሚያሰቃየን። ስለዚህ እዚህ ሰልፍ ውስጥ መግባት ቢቻል ጥሩ ነው። እንደገና ደግሞ በጤናማ መንገድ በጥሩ መንገድ መዋየት ያስፈልጋል። ይሄ ጉዳይ ይሄን ያህል ትልቅ ሆኖም ለመነጋገር ካበቃን እናወራው በሚል ነው። ግዙፍ ነው ኢትዮጵያ የሚለው ሀሳብ ነው። እዛ ጋር ነው ያለው ቴሌ ልንነጋገርባቸው የምንፈልጋቸው እርሶች የሚነሱ ወጎች በርከት ያሉ ናቸው። በዚህ በቴሌቪዥን ፕሮግራም የምናቀርበው ምጥን ሰዓት ነው እና በዚሁ መቋጨት እንገድላለን። እንኳን ድናመጣ እግዜር ይስጥልኝ። አመሰግናለሁ። አሉላ ተንኪው ቬሪ ማች እሺ

አድማጮች፣ የአዲስ አበባው መስኮት ሊከፈት ነው። ሰላም ሰላም፣ ንጉሴ እንደት ነህ? እንደምን ሰነበት? ንጉሴ ሰላም፣ እንደምን ናችሁ? አሉላ ና አዲሱ፣ አዲሱና አሉላ ሰላም ናቸው። እግዚአብሔር ይመስገን። አዲሱ፣ ያንተን ታላቅ እህት ከዚህ ሻለም በሞት መለየት ሰምቻለሁ። በእውነቱ ሐዘኑ በጣም ተሰምቶናል። እንደገና ደግሞ ከዛ ስራ ላይ ተነስተህ እዚህ መገኘትህ በእውነት እንደው ከባድ ልመሽ ምንድን ነው ልበሽ ምንድን ነው ሰርግና ሞታ አንድ ነው የሚለው በእውነቱ በእኛ በዚህ በሬዲዮ ጋዜጠኞች በስራ የሚተረጎም መሆኑን ነው። እና ያሳየን እግዚአብሔር ያጽናህ፣ አዲስ እያንተንም ቤተሰቦችህንም። አሜን፣ አመሰግናለሁ። እንግዲህ ህይወት ይቀጥላል። ቀደም እንዳልኩት አድማጮቻችንም ደግሞ በእውነቱ ሀዘንም ቢኖር አክብሮታችንም በዚህ መልክ መግለጥ ይገባል። ህይወት ይቀጥላል። እግዚአብሔር ይስጥልኝ። ይሻል ንጉሴ ታዲያ ለዛሬ ምን ይዘህ ይሆን እጅህ ከምን ለዛሬ እንግዲህ ጨዋ ቢሂል መጽሐፍ ቢሂል ብያለሁ አሉላ? መልካም ወደ ዝግጅት መዝለቅ ትችላለህ እግዚአብሔር ይስጥልን አመሰግናለሁ አዎ ጨዋ ቢሂል መጽሐፍ ብሄል ይባላል። ጨዋ ማለት ራሱ መጽሐፍ ማለት ነው ይላሉ ሊቃውንቱ። በተዋህዶ ሃይማኖት አማኞች ዘንድ ሰማንያ አሃዱ መጻሕፍት የሚባሉ አሉ። ሊቁ መምህር አካል ወልድ መምህር አካል ወልድ ማለት አጤ ቴዎድሮስ ይማሯል እንደ አካልዬ ይዋጓል እንደ ገብርዬ ያሏቸው ማለት ነው። ከሰማኒያ አንዱ መጽሐፍ ሰማንያ ሁለተኛው መጽሐፍ ጨዋው የሚለው ነው ህዝቡ የሚለው ነው የቤተ ክርስቲያን ሊቃውንት የቤተ ክርስቲያን ሰዎች ብቻ የሚናገሩት ሳይሆን ህዝቡም የሚለው ያልተማረውም ወገን የሚለው የሚገጥመው ይሄ ሁሉ እንደ መጽሐፍ ይቆጠራል ይላሉ አንዳንድ ሰዎች ደግሞ ቅኔ ግዕዝ ብቻ ነው እንጂ የምን አማርኛ ነው የሚሉ ወገኖችም አሉ እውነተኛዎቹ ሊቃውንት ግን ግጥምም የቅኔ አካል እንደሆነ ህብር የአማርኛ ቅኔዎችን እያነሱ ምስክርነታቸውን ይሰጣሉ። ለምሳሌ ሞጣ ቀራኒዮ ምነው አይታረስ በሬሳ ላይ መጣሁ፣ ከዚያ እስከዚህ ድረስ። ከዚህ የበለጠ ቅኔ ምን አለ? ስለዚህ ጨዋው የተባለው ህዝቡ የሚለው ይሄ ነው ማለት ነው። እና ጨዋ ስለተባለ ጨዋ ነው። አልተማረም አላዋቂ ነው ማለት አይደለም ጨዋ ሆኖ ብዙ አዋቂ አለ ጨዋነት በእውቀት በትምህርት በግብረገብ በሌላ ሌላ ሁሉ ይገለጻል የሰውን ትልቅነት አንዱ ማመልከቻ ጨዋ የሚለው ቃል ነው እንጂ ጨዋ ብሎ መሀይም ማለት አይደለም በዚህ አገላለጽ ቅኔ ከግዕዝ አልፎ በአማርኛም ብቻ ሳይሆን ችሎታ የነበራቸው ሊቃውንት እኮ ዛሬ ዛሬ ቀረ እንጂ በእንግሊዝኛም ጭምር ግዕዙን አማርኛውን እንግሊዝኛውን አብረው እያቀላቀሉ እያደባለቁ አብረው እያስማሙ ይቀኙ ነበር። ይሄ ትውልድ ይህንንም መልመድና ማወቅ አለበት። ቀዳማዊ ኃይለ ስላሴ በ1928 ዓ ም ጄኔቭ ለተባበሩት መንግስታት ድርጅት የኢጣሊያን ወረራ ለማሳወቅ ሄደው ከአምስት ዓመት በኋላ በ933 ዓ ም ነው የተመለሱት። እዛ በነበሩ ጊዜ ለምሳሌ ቀንጌታ ዮፍታሄ ንጉሴ በጄኔቭ አመተ ጸንሰ የኢትዮጵያ አለኝታ የቱሞሮ ናት እሺ ነገ ለብሄለ ኦልራይት ወለደታ ወእስከ ነገ እህትነ እምድኅረ ወለደት መንታ ህማማ ኢትዜከር ወአፍተር ትሞሮ ተቀበለታ ብለዋል። እና ይህን ያነሳሁት ዛሬ ለምንድን ነው ጨዋ ቢሂል መጽሐፍ ቢሂል በሚለው ምክንያት ህዝቡ ወይም ደግሞ ጨዋ የተባለው ያው ጨዋ ማለት መጽሐፍ ማለት ነው ብለናል። ቅድምና ህዝቡ የሚገጥመው እንደ ቅኔ አድርጎ የሚናገረው የሚቀኘው ሁሉ የግዕዝ ቅኔ አካል መሆኑን ለማመልከት ነው። ለምሳሌ በየግብር ላይ ሁልጊዜ የግዕዝ ቅኔ አይሆንም። ሰውየው ችሎታ ካለው እንደውም ብዙሃኑ ሊሰማ በሚችለው በአማርኛ ቅኔ ዋዜማውን፣ ስላሴውን ከጉባኤው ቃና ጀምሮ መወድሱን፣ ኩልክሙን ሲያቀርበው ነው ይበልጥ ደስ የሚለው እና የጊዜያችን የቅኔ ተማሪዎችም ይህንን አካሄድ በግዕዝ በአማርኛ እንዲሁም ደግሞ በእንግሊዝኛም እያደረጉ እያቀላቀሉ እንዲህ ታሪክ ትተው ቢሄዱ። እነሆ እንግዲህ ይህ ታሪክ የተነሳው ይህ ቅኔ የተነሳው ከሰባ ስድስት አመት በኋላ ነው እና ታሪካቸው እንዲህ ስማቸው እንዲህ እንደነ ቀኝ ጌታ የወፍታ ንጉሴ እየተጠቀሰ ይኖራል ማለት ነው። የዛሬውን ዝግጅቴን በዚሁ አበቃሁ። ሌላ ጊዜ በተመሳሳይ ፕሮግራም ለመመለስ እሞክራለሁ። ደህና ሆኑ። አድማጮች ቀደም ብለን በመግቢያችን ካስተዋወቅናቸው ዝግጅቶች አንዱ በአሜሪካዊ የኢትዮጵያን የሽልማት ድርጅት ማኅበረ ግይሯን ዘር ኢትዮጵያ ሁለት መስራችና አንድ ተረካቢ አመራር አባል ጋር ያካሄድነውን ተከታታይ ውይይት የመጨረሻ ክፍል በእቅዳችን መሠረት ዛሬ ለማስተናገድ ጊዜ አልበቃንም። ታዲያ ሙሉ ውይይቱን በድረገጻችን አኑረናል እንድትከታተሉ እንጋብዛለን። ባቀረብናቸው ዝግጅቶችም ሆነ በሌሎች አነጋጋሪ ጉዳዮች ዙሪያ ሀሳባችሁን ልታደርሱን የፈቀዳችሁ እናም ድምፃችሁን መልሰን እናሰማ ዘንድ ለተሳትፎ ተጋብዛችኋል። ለራዲዮ መጽሔት ስትሉ አዎን ተግታችሁ ጻፉልን፣ ደውሉልን። ስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ኢሜል ሆርን አት ቪኦኤ ኒውስ ዳት ካም ብላችሁ ትጽፋላችሁ። ደብዳቤ ለሚቀናችሁ ለአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የራዲዮ መጽሔት አዘጋጆች 330 ኢንዲፔንደንስ አቨኑ ሳውት ዌስት ዋሽንግተን ዲሲ 20237 ላኩልን። አሁን ክቡራትና ክቡራን አድማጮች የማጠቃለያ ዜና አላሰማችሁ። የአዲሱ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን አዲስ ፓርቲ ትራማጅ ሪፐብሊክ የሀገሪቱን ፓርላማ ፍጹም የበላይነት ተቆጣጠረ። የማክሮን መሐልተኛ ፓርቲ ከ577ቱ የፓርላማው መቀመጫ ከ355 እስከ 425 የሚሆነውን ሳይቆጣጠር እንደማይቀር ተተንብዋል። እንግሊዝ ዋና ከተማ ለንደን ላይ ባለፈው ረቡዕ ደርሶ ቢያንስ ለአምሳ ስምንት ሰው ሕይወት መጥፋት ምክንያት የሆነው በግሪንፌል የመኖሪያ ህንፃ ላይ የደረሰው ቃጠሎ የስህተትና የቸልተኝነት ምክንያት እንደሆነ የከተማዊቱ ከንቲባ ሳዲቅ ካን ዛሬ ተናግረዋል። የአካባቢው ማህበረሰቦች ድሆች በመሆናቸው ምክንያት ትኩረት ማጣታቸውንም በየወቅቱ በቅሬታ ይናገሩ እንደነበር ተሰምቷል። ይህ ጉዳት በግዝፈቱ ከሁለተኛው የዓለም ጦርነት ወዲህ ለንደን ላይ የደረሰ ትልቁ መሆኑ ተነግሯል። ማጠቃለያ ዜናው ይኸው ነበር። በዚሁ እንሰናበት። ዜናውን ያሰማዋችሁ ሰሎሞን አባተነኝ፣ ጀስቲን ትዋይት ቴክኒሻኑ ነበር። ጤና ይስጥልኝ። የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 እስካሁን 4 ሰዓት በ19 በ22 ና በ25 ሜትር ባንድ እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ፕሮግራሙን ካቀነባበረልን ንጉሡ ተምሬ ጋራ የራዲዮ መጽሔት አዘጋጅና አቅራቢዎች እኔ አዲሱ አበበና አሉላ ከበደ በዚህ እንሰናበታለን። ሰላም ጠናደ This program has come to you from the Voice of America. Washington.